የሁሉም ኢትዮጵያ ህዝቦች መብትን ለማክበር የሚያስችል ስርዓት ለመገንባት የአማራና የኦሮሞ ህዝቦች ኃላፊነት ነው ሲል የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚና የፖለቲካ አቀንቃኝ ጃዋር መሐመድ ተናግሯል። ጃዋር ትናንት በባህር ዳር ውስጥ ያደረገውን ንግግር በስፍራው ተገኝታ የዘገበችው አዲሷ የቪኦኤ ዘጋቢ አስቴር ምስጋናው ዝርዝሩን አድርሳናለች። የኦሮሞ ሚዲያ ኔትወርክ ባለቤትና ዋና ስራ አስኪያጅ የሚመራው ከፍተኛ የስራ ኃላፊዎች ቡድን በባህር ዳር ከተማ የተገኘው የክልሉ መንግስት ባደረገው ጥሪ መሰረት መሆኑን አቶ ጀዋር ተናግሯል። ቡድኑ ባህር ዳር ከተማ ሲገባ የክልሉ ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ንጉሱ ጥላሁንን ጨምሮ ታላላቅ የክልሉ አመራሮች አቀባበል አድርገውላቸዋል። በዚህ ወቅት አቶ ጀዋር የመጡበትን ዓላማ ሲገልጽ አሁን በሀገራችን የመጣው ለውጥ የአማራና የኦሮሞ ወጣቶች የትግል ውጤት ነው። ከእነርሱ ጎን ለጎን ደግሞ ሀገርን ከበበታተን የታደጉ የባዕዴንና የኦህዴድ አመራሮች ናቸው። ታዲያ አሁን የታየው የሰላምና የዲሞክራሲ ጭላንጭል ለማጎልበት በሁለቱ ህዝቦች መካከል ያለው ትስስር መጠናከር ቀዳሚ ጉዳይ ነው። በመሆኑም ከአማራ ወጣቶች፣ ምሁራንና ከአመራሩ ጋር ጠንካራ ትስስር ለመፍጠር ነው ብለዋል። በዚህ መሰረት በባህር ዳር ከተማ ከሁለት መቶ በላይ ከሆኑ የህብረተሰብ ክፍሎች ጋር ሰፊ ውይይት አካሂዷል። በውይይቱ ላይ አቶ ጀዋር እንደተናገረው የአማራና የኦሮሞ ህዝቦች አንድነት መጠናከር የሁሉም የኢትዮጵያ ህዝቦችን መብት ሊያስከብር የሚችል ስርዓት ለመፍጠር ያስችላል ብለዋል። ኦሮሞና አማራ እሳትናጭር ሲባል ውሃ ማርከብ ጀመርን እሳትናጭር ከዛ አዳልጧቸው ወደቁ ሰዎቹ። ተባብረን አምባገነናዊ ስርዓትን መጣል እንደምንችል አረጋግጠናል። ቻሌንጅ አሁን ባለፈው ስናገር ነበር። ትልቁ ቻሌንጅ አሁን ተባብረን ሁለታችን፣ አንደኛ ለሁሉም ኢትዮጵያ ህዝብ የሚሆን ፖለቲካዊ ስርዓት መገንባት እንችላለን ወይ የሁሉም ብሄሮች፣ የሁሉም ህዝቦች መብት ሊያስከብር የሚችል ሊያስተባብር የሚችል ፖለቲካዊ ኢኮኖሚያዊ ስርዓት ፍትህ ያለው ዲሞክራሲ ያለው ስርዓት መገንባት እንችላለን ወይ? ትሪቡ አላቢነት በሁለቱ ህዝቦች ላይ እዚህ ላይ አይ ቲንክ ጠንክሮ መስራት ያስፈልጋል። ወደ ፊትም እንግዲህ በስፋት ውይይትም እናደርገው ይሆናል። በውይይቱ ላይ የተሳተፉ የህብረተሰብ ክፍሎች የተለያዩ ጥያቄዎችን ያነሱ ሲሆን ስለ ህገ መንግስት፣ ስለ መፈናቀል፣ የኦህዴድ የበላይነት የሚመስል ነገር መታየት፣ የማንነት ጥያቄ ጎልተው ተነስተዋል። ለነዚህ ጥያቄዎች አቶ ጆዋር መልስ ሰጥቷል። አማራና ኦሮሞ ህገ መንግስት ይፃፍ እያልኩ አይደለም። ሁሉም ኢትዮጵያ ውስጥ ያለ ይመለከተኛል የሚል ብሄር አንድ ላይ ተሰብስቦ ጉዟችንን ለመጀመር ህገ መንግስቱ እንደገና መጻፍ አለበት ብዬ አምናለሁ። የጉዞ መጀመሪያ ህገ መንግስቱ ነው እና አንድ ሰነድ የሚያግባባን ሰነድ ሊኖር ይገባል። ሂደቱ ልታረመም፣ አማራ አልተወከለም። ስለዚህ እኔም ህገ መንግስቱ እንዳን ያማራ ወጣት አውክለኝም ነው። አሁን መደዋደር ያለበት እንደኔ እንደኔ የምርጫ ህጉና ምርጫ አስተዳደሩ ላይ ነው። ምርጫ ካደረገም በኋላ በህዝብ የተመረጡ እንድራሴዎች በሚያደርጉት ድርድርና ውይይት መሻሻል ያለበት ነገር ሊሻሻል ይችላል። ዛሬ ግን አሁን ባለው በመንግስት አርቲክል መቀየር ግን ብዙ ፕሮሰስ እንዳይቀየር አድርገው ስለጻፉ ምክንያቱም ያ 50 ዓመት ለመግዛት ስላለ አሰቡ ለ50 ዓመት እንዳይቀየር አድርገው ይዛፉ። መጀመሪያ ወደ ምርጫ ህዝባችን የወረዳችን፣ የክልላችን፣ የቀበሌያችን ህዝብ ተወዳድረን ፖሊሲያችን አቀርበንለት እናሸንፍና ከወከለን በኋላ አዲስ አበባ እንሰብሰብና ተደራድረን ተከራግረን ተፋይተን ለሁላችንም የሚሆን ስርዓት ህግና ህግ ጋር ማውጣት እንችላለን። ከህዋስ የበላይነት ወደ ኦህዴድ የበላይነት እየመጣ ነው ይመስላል። የህዋስ የበላይነት ወደ ኦፒዲ የበላይነት ሊሸጋገር ነው ወይ? ጥሩ ጥያቄ ጠይቁ፣ ተከታተሉ። እኔ ጋራንቲ አልሰጣችሁም። እኔ ጋራንቲ አልሰጣችሁም። አይሆንም ማለንም ምክንያቱም ጎል አንድሬ ሰው ስልጣን ከተቆናጠጠ ሉጋምና አለንጋ ከሌለ አ አሳምሮ አምባገነን የሚሆነው። አምባገነን ሲሆን ደግሞ የራሱን ጉድ ነው ዞራ አምባገነን የሚሆነው። ይህን ዳያን ከተፈለገ ከአሁኑ ይሄ ጥያቄ መነሳት የዲሞክራሲ ስርዓት ካልመጣ በኦሮሞ ህዝብ ስም አምባገነናዊ ስርዓት ይመጣ። ትላንትናም የዲሞክራሲ ስርዓት ካልመጣ የትግራይ ልጆቹን አስጨብጭቦ ስንት ጊዜ ታግሎ መጣ። በሱ ስም አምባገነናዊ ስርዓት ተመጣ 27 አመት ትግራይ ዞር ብለው ያላዩ ሰዎች በአምባገናኝ ስርዓት ሌላውን ህዝብ ሲጨፈጨፉ በእኛና በትግራይ ህዝብ መካከል ቀዳዳና ልዩነት እንዲፈጠር ሲሰሩበት ቆይ የኛ ዋስትና የወደ የበላይነት የባደ የበላይነት እንዳይመጣ ዋስትናችን ዲሞክራሲያዊ ተቋማትን መገንባት የሚመጣው መንግስት በዲሞክራሲ ስርዓት ውስጥ ተመርጦ መጥቶ ስልጣንም ደግሞ በድርድር በኔጎሽየሽን በአላየንስ የሚገነባበት ስናደርግ ብቻ ነው። በዚህ ላይ ነው እኔ ከእናንተ ጋር የምታገለው። ማንነት በተመለከተ ማንነት በተመለከተ በኢትዮጵያ ብዙ ጥያቄዎች አሉ። በእኛ ለምሳሌ ብናይ ወልቃይ ጠገዴ፣ ራያም ይሄ ጥያቄዎች ሊመለሱ አልቻሉም? እርሶ እንዴት ቢሆን ነው የተሳለ ሚሉት ይህ ጉዳይ ማንነት በተመለከተ በሚሉት አሉ፣ በደቡብ ጥያቄዎች አሉ፣ በኦሮሚያ ጥያቄዎች ይኖራሉ? እነዚህ ነገሮች ምንድነው መቋጫ ሊኖረው ይችላሉ? ነው

የወርቃይ ኮሚቴ ጥያቄ በግድ ወስደን ከአማራ እንቀላቅላ አይደለም። ያማ ቢሆን ኖሮ ኮኮሬሉ ኮሎኔሎች ናቸው ጠመንጃ ይዞ ጫካ ይገቡ ነበረ። ጠመንጃ ቆጪ አድርገው ዩኒፎርም አውቀው ህገ መንግስቱ ይዘው ወደ ፌዴሬሽን ሲሄዱ ማሰር ፍጹም አምባገነናዊና ሰይጣናዊ አሰራር። የክልሉ ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ንጉሱ ጥላሁን በበኩላቸው ስለ ፌዴራሊዝም ስርዓትና አማራነት እየተነሳ ላለው ስጋት አስተያየታቸውን ሰጠዋል። ሁላችን የምንጋራው የምናቀነቅነው ይሄ ነው። ፌደራል ስርዓቱ ውስጥ የአማራ ህዝብ ተጠቃሚነት መረጋገጥ አለበት። አማራነት እውን መሆን አለበት፣ መረጋገጥ አለበት እንጂ የአማራ ህዝብ ለፌደራል ስርዓቱ ስጋት ሊሆንም አይችልም አይደለምም። ትግሉም የፌደራል ስርዓቱን የማፍረስ አይደለም። ውይይቱ ከተጠናቀቀ በኋላ አስተያየታቸውን ለአሜሪካ ድምፅ የሰጡ ወጣቶችም ነበሩ። የአንድ ወገን የበላይነትን ለማስቆም ያደረግነውን ያክል አሁን መረባረብ ያለብን ግንባታው ላይ ነው። ግንባታውም ወጣቱ ላይ መሰራት እንዳለበት ይታየኛል። ስለዚህ አገር ግንባታ በአንድ ሰው ብቻ የሚካሄድ አለመሆኑና የሁለቱን ህዝቦች ትስስር ለማጠናከር ። በዚሁ መልኩ መቀጠል ያለበት ይመስለኛል። ከተገኙት ከሁለት መቶ በላይ የሚበልጡ የህብረተሰብ ክፍሎች ውስጥ የወልቃይት ማንነት ጥያቄ ኮሚቴ አባል ኮሎኔል ደመቀ ዘውዴ፣ የማህበራዊ ሚዲያ አቀንቃኞች እና ሌሎች የዩኒቨርሲቲ ምሁራን ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር